በትክክል ነው የተገኙት። እንዲሁም የደቡብ አፍሪካ የሮይተርስ ዘጋቢ ጀምስ ማቻሪያ በትዊትር ገጹ ላይ አስፍሮታል። ፕሬዚዳንት ሙጋቤ ሀራሬ በሚገኝ አንድ ዩኒቨርሲቲ የምረቃ በዓል ላይ ከወታደራዊ ጀኔራሎች ጋር መገኘታቸውን በፎቶግራፍ አስደግፎ አቅርቦታል። ይህንንም ሌሎች መገናኛ ብዙሃንም በዚሁ በተመሳሳይ መልኩ ነው ያቀረቡት። የመገኘታቸው ጉዳይ እጅግ አስገራሚ ነው የሆነው። ይህ ሊሆን የቻለው የመፈንቅለ መንግስቱ ዋነኛ መሪ የሆኑት ጀኔራል ኮንስታንቲኖ ቺዋንጋ ባለቤት ወይዘሮ ሜሪ ቹዋንጋ ስለሚመረቁ ጀኔራሉ ወደ ምረቃ ስፍራው ፕሬዚዳንት ሮበርት ሙጋቤን ይዘው እንደተገኙ እና ሀራሬ በሚገኘው የኦፕን ዩኒቨርሲቲ ምክትል ቻንስለርም በጉዳዩ ላይ ወይዘሮ ፕሪሞሮስ ኩራሽ ይባላሉ። ከመንበራቸው የተነሱት ሮበርት ሙጋቤ በምረቃ ስነ ስርዓቱ ላይ መገኘት ከምረቃው ይለት ይበልጥ ትኩረትን የሳበ ነበር ሲሉ ነው የተናገሩት። እንደው ከዚህ በተጨማሪም ፕሬዚዳንት ሮበርት ሙጋቤና ወታደራዊ አዛዦች ከደቡብ አፍሪቃ ልኡካን ጋር ተወያይቷል እና ያንን የሚያሳይ ምስልም በተለያየ ማህበራዊ መገናኛ አውታር ተንሸራሽሯል። በዜና የተለያዩ የዜና አውታሮችም ተጠቅሷል። ምንድን ነው የደረሱበት ነገር በውይይቱ በመንግስቱ መቀመጫ ጽሕፈት ቤት በሐራሬ ማለት ነው ከደቡብ አፍሪካ ከተላከው የሉካም ቡድን እና የደቡብ አፍሪካ መከላከያ ሚኒስትር ኖሳቪኒ ማዲሳ እና የደህንነት ሚኒስትሩ ቦንጋኒ ቦንጎ እንዲሁም ከመፈንቅለ መንግስት ዋነኛ መሪ ጄኔራል ኮንስታንቲኖ ቺዋንጋ ጋር ፕሬዚዳንት ሙጋቤ ተጨባብጠው የሚያሳይ ፎቶግራፍም ወጥቷል። ምንድን ነው? የደቡባዊ አፍሪካ የልማት ማህበረሰብ ሳዲቅ አባል ሀገራትና ትናንት ቦትስዋና ጋቦሮኒ ከተማ በዚምባብዌ ጉዳይ ላይ ለመምከር አስቸኳይ ስብሰባ በመጥራት ወቅቱ የዚምባብዌ ሁኔታ እንዳሳሰበውና ጉዳዩን በሰላማዊ መንገድ እልባት እንዲሰጠው አሳስቦ ነበረ። ይህንም ተከትሎ ደቡባዊ አፍሪካ የልማት ማህበረሰብ እና ከደቡብ አፍሪካም የተላከው የሉካም ቡድን ተመሳሳይ አቋም በመያዝ ሮበርት ሙጋቤ ጉዳዩን በሰከነ መንገድ አጢነውት የመጨረሻውን ሰላም እንዲመርጡ ሲመክሯቸው ነበረ። እሳቸውም ያው ወፊን ክች ነው ያሉት። ፈቃደኛ ሊሆኑ አልቻሉም። የዚምባብዌ ተቃዋሚዎች ሰልፍ ነገ ለመጥራት አስበዋል። ለምሳሌ ክሪስ ሙትፋንጋና የሚባሉት የነፃ የጦር ጀግኖች ማህበር ሊቀመንበር ናቸው። ጨዋታው አክትሟል ነው ያሉት እና የዚምባብዌ ጠቅላይ ሚኒስትር የነበሩት እና ዋነኛው የሮበርት ሙጋቤ ተቃዋሚ ሞርጋን ሻንጋራይ ሮበርት ሙጋቤ ለህዝቡ ሲሉ ስልጣኑን መልቀቅ አለባቸው፣ ከዚህ በኋላ ምንም ነገር ቢመጣ ይሄ የስልጣን ማዘግየት የመሳሰሉት ነገር አይሆንም እያሉ እያሉ ነው። ሙጋቤ ደግሞ አንተ እንደጠቀስከው በዜናውም ላይም እንደተነገረው ወይ ፍንክች እያሉ ነው። ምንድን ነው እየሆነ ያለው ማለት የደቡብ አፍሪቃ አደራዳሪዎች ካገኟቸው በኋላ የደቡብ አፍሪቃ የመገናኛ አውታርና የፖለቲካ ተንታኞች ምን አሉ? ምን እየተፈጠረ ነው አሉ? አሁን እንግዲህ የፖለቲካ ተንታኞች እና እዚህ ደቡብ አፍሪቃ የሚገኙ መገናኛ ብዙሀን እንደሚሉት ከሆነ ፕሬዚዳንት ሙጋቤ ጊዜ ለመግዛት የሚያደርጉት ስልት እንጂ ስልጣናቸውን መልቀቃቸው አይቀሬ ነው እያሉ ነው። ምክንያቱም በሰላማዊ መንገድ ስልጣናቸውን ቢያስረክቡ ለዚምባብዌ መጻኢ እድል መልካም ነው የሚል አስተያየት እየሰጡ ነው የሚገኙት። ሌላው የደቡባዊ አፍሪካ ሀገራት የደህንነት ጥናት ምሁር የሆኑት ዴሪክ ማታይዛክ እንደተናገሩት ፕሬዚዳንት ሙጋቤ የተሰጣቸውን የመጨረሻውን እድል ተጠቅመው ለሚተካቸው ሽግግር መንግስት መሪዎች እድሉን ቢሰጡ መልካም ነው፣ አለዚያ የጦር ኃይሉ የሚወስዳቸው እርምጃዎች ዊ የልማት ማህበረሰብ ሳዲቅ እና የአፍሪካ ህብረት የሚወስዱት እርምጃ ሀገሪቱን ሊጎዳ እንደሚችል ነው እያስጠነቀቁ የሚገኙት። በአስቸኳይ የሽግግር መንግስት ተመስርቶ ሀገሪቷ ከገባችበት የኢኮኖሚ ማጥ እንድትወጣ ያገዛታል ነው የሚሉት። ሰላማዊ ሽግግሩ እና ከተለያዩ ተጽዕኖዎችም ሀገሪቷ ትችላለች ወደ ማገገምም ልትሸጋገር ትችላለች እያሉ ማሳሰቢያዎችን እየሰጡ ነው የሚገኙት። አድማጮች ዙምባቤ ለሰላሳ ሰባት ዓመታት በፕሬዚዳንትነት ያገለግሉት የዘጠና ሶስት አመቱ ፕሬዚዳንት ሮበርት ሙጋቤ አሁን የሚገኙበትን ሁኔታ እንዲሁም የአካባቢ ሀገራት አጎራባች ሀገራት ደቡብ አፍሪካን ጨምሮ ማለት ነው ምን አይነት ድርድር እያደረጉ ነው የሚለውም በተመለከተ ከጆሀንስበርግ ወኪላችን ከመላኩ አየለ ጋር ያደረግነው ነው ቃለመጠይቅ ነበር። መላኩ ለሰጠን ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ እኔም さから。